የኮቪድ ወረርሽኝ በአውሮፓ ዳግም እየተስፋፋ መሆኑን የዓለም የጤና ድርጅት ትናንት አስታውቋል። በዓለም ዙሪያ በኮቪድ ወረርሽኝ ከሞቱት 4.5 ሚሊዮን ሰዎች ውስጥ 1.3 ሚሊዮኖቹ አውሮፓውያን መሆናቸው የሚታወቅ ሲሆን በአሁኑ ወቅትም ተዋሲው ዳግም እየተስፋፋ በመሆኑ ሌሎች በብዙ ሺህ የሚቆጠሩ ሰዎች በወረርሽኙ ሊሞቱ ይችላሉ እየተባለ ነው። የዓለም የጤና ድርጅት የአውሮፓ ዳይሬክተር ዶክተር ሃንስ ክሎክ ትናንት ኮፐንሃገን ላይ በሰጡት መግለጫ እንዳስታወቁት ከሆነ several countries are starting to observe an increased burden on hospitals and more deaths. በበርካታ የአህጉሩ አገሮች የሆስፒታሎች መጨናነቅና የሚሞቱ ሰዎች ብዛትም እየታየ ነው። አንዳንድ ጥናቶች እንደሚያሳዩት ከሆነ እስከሚቀጥለው ታህሳስ አንድ ድረስ 236,000 ሰዎች ሊሞቱ ይችላሉ። የዓለም የጤና ድርጅት የአውሮፓው ክፍል ከ27ቱ የህብረቱ አገሮች በተጨማሪ ሌሎች 26 የካውከስና የባልካን አገሮችን የሚያጠቃልል ሲሆን በሁሉም አገሮች ይበልጥ ግን ኢኮኖሚያቸው አነስተኛ በሆኑትና ከህብረቱ ውጭ በሆኑት አገሮች ተዋሲው በፍጥነት የተስፋፋ መሆኑን ዶክተር ሃንስ አክለው ገልጸዋል። ለተዋሲው በፍጥነት መሰራጨትና ለወረርሽኙ ዳግም መስፋፋት በተለይ ዴልታ የተባለው የተዋሲው ዝርያ በፍጥነት ተዛማች መሆኑና በበርካታዎቹ አገሮችም ተዋሲውን መሆኑ፣ ሁለተኛ የክትባቱ ሂደት መጓተቱ ሶስተኛ የነበሩት እገዳዎችና ክልከላዎች መነሳታቸውና በበጋው ወቅት የታየው የሰዎች ከፍተኛ ዝውውር አይነተኛ ምክንያቶች እንደሆኑ ነው የሚነገረውና የሚታመነው። ክትባት በብዛት ባልተሰጠባቸውና ከአውሮፓ ህብረት ውጪ ባሉት የአውሮፓ ሀገሮች አሳሳቢ መሆኑን የገለጹት ዶክተር ሃንስ በሌሎችም ቢሆን ክትባትን ችላ ማለት ወይም ያለማመን አዝማሚያ መኖሩን አውስተው ከዚህ አይነት አስተሳሰብ መላቀቅ አስፈላጊ መሆኑንና ክትባት መብትም ኃላፊነትም መሆኑን አስገንዝበዋል። መከተብ መብት ብቻ ሳይሆን ኃላፊነትም ነው። በአህጉሩ የክትባት ሂደት መጓተትና ያንዳንዶች ለመከተብ ፈቃደኛ ለመሆን አሳሳቢ ነው። በተለይ በአሁኑ ወቅት የኮቪድ ክልከላዎች እየተነሱ ባሉበት ወቅት መከተብ እጅግ በጣም አስፈላጊ ነው። የተዋሲውን መስፋፋት ለመግታት የታማሚዎችን ቁጥር ለመቀነስና በወረርሽኙ ምክንያት የሚመጣውን ሞትን ለማስቀረት ክትባት አስፈላጊና ወሳኝ ነው። ክትባትን መጠራጠርና ሳይንስን መካድ ከዚህ አደገኛ ወረርሽኝ እንዳንወጣ ከሚያደርገን በስተቀር ምንም የሚያስገኘው ጥቅም የለም ብለዋል በመግለጫቸው ኢት ሰርቭስ ኖ ፕርፖስ አን ኢስ ጉድ ፎር ኖ ዎን። እስካሁን ከጠቅላላው የአውሮፓ ሕዝብ ግማሹ ወይም አምሳ ከመቶ የሚሆኑት ሙሉ የኮቪድ ክትባት የወሰዱ ቢሆንም አሁን ግን የሚከተቡ ሰዎች ቁጥር እየቀነሰ እንደሆነ ነው የሚገለጸው። በተለይ አነስተኛ ገቢ ባላቸው የአውሮፓ ሀገሮች ደግሞ የክትባት አቅርቦትና ስርጭት ችግር ያለ መሆኑን ተከትሎ እስካሁን የህዝባቸውን አስር ከመቶ ብቻ እንዳስከተቡ ነው የሚታወቀው። የኮቪድ ወረርሽኝ በትምህርቱ ሂደት ላይ የፈጠረው መስተጓጎል እንዳይቀጥል ለማድረግ መሰራት ያለበት ስለመሆኑም የአውሮፓው የዓለም የጤና ድርጅት ኃላፊ በመግለጫቸው አውስተዋል። በኮቪድ ምክንያት የትምህርት ቤቶች መዘጋት በተለይ በወጣቶች ስነ ልቦናና አስተዳደግ ላይ ተጽዕኖ ማሳደሩን በመጥቀስም ዘንድሮ አስፈላጊው ጥንቃቄ የተደረገና ክትባቱንም በማስፋፋት መደበኛው ትምህርት እንዲቀጥል ማድረግ አስፈላጊ መሆኑን አስታውቀዋል። ባለፉት ሀያ ወራቶች ልጆቻችን በተለይም በኢንተርኔት ትምህርታቸውን መከታተል ያልቻሉት ብዙ ተሰቃይተዋል። ለአእምሮ መታወክም ተጋልጠዋል። የዓለም የጤና ድርጅት የአውሮፓው ክፍልና ዩኒሴፍ አስፈላጊዎቹ እርምጃዎች ተወስደው ትምህርት ቤቶች እንዲከፈቱ ጥሪ እናቀርባለን። በቅድሚያ ግን መምህራንንና የትምህርት ባለሙያዎችን እንዲሁም ከ12 ዓመት በላይ የሆኑትንና በተለይም የተለየ ችግር ያለባቸውን ልጆች ኢላማ ያደረገ የክትባት መርሃግብር መዘርጋትና መተግበር ይኖርበታል በማለት በአሁኑ ወቅት ለትምህርት ቤቶች መከፈትና ለመደበኛው ትምህርት መጀመር መሟላት የሚኖርባቸውን አስገንዝበዋል። ገበያው ንጉሴ ለዲ ደብሊው ብራስልስ